ትኩረት። በአፍሪካ ጉግል በአፍሪቃ ከፍተኛ መዋዕለ ንዋይ ለማፍሰስ መነሳቱ ተሰምቷል። በቅርቡ የድርጅቱ ዋና ስራ አስኪያጅ ሳንደር ፒቻይ ይፋ ባደረጉት መሰረት ጉግል ለአምስት ዓመት በተለያዩ ዘርፎች አፍሪቃ ውስጥ አንድ ቢሊዮን ዶላር ስራ ላይ ለመዋል ተዘጋጅቷል። በዚህ የጉግል መርሃ ግብር ናይጄሪያ፣ ኬንያ፣ ዩጋንዳና ጋና ቀዳሚዎቹ ተጠቃሚ ሀገራት ይሆናሉ። ይህ የዓለማችን ቴክኖሎጂ ዘርፍ ግንባር ቀደም ተዋናይ ድርጅት አፍሪካ ውስጥ ገንዘቡን ስራ ላይ ለመዋል የመነሳቱ ዜና የተሰማው ቀጥተኛ የውጭ መዋለ ንዋይ ፍሰት በመላው ዓለም ደረጃ በቀዘቀዘበት በዚህ ወቅት መሆኑ ጥያቄዎችን አስነስቷል። የልማት ኢኮኖሚ ምሁር ለሆኑት ሸዋቡ ኢድሪስ ግን ጉግል የወሰደው እርምጃ አፍሪካ እንደሱ ባሉ ትላልቅ ኩባንያዎች እውነተኛ የስራ አጋር ተደርጋ የመወሰዷ ማሳያ ነው። እንደ ጉግል ያለ የዓለም ግዙፍ ኩባንያ ስለ አፍሪቃ ማሰቡና ገንዘቡን አፍሪቃ ውስጥ ስራ ላይ መዋል መፈለጉ ብታውቀው የሚያስደስት ነገር ነው። ጋናዊው የኢንተርኔት ቴክኖሎጂ ባለሙያ ማክሲሞ ሳሜት ወርጎ ግን የጉግል አፍሪካ ውስጥ የመስራት እቅድ በጥንቃቄ ሊፈተሽ ይገባል ባይ ናቸው። ጥቅምና ጉዳቱን በወጉ መለካት አለበት። ምክንያቱም እንዲህ ያሉ የቴክኖሎጂ ጎሊያዶች በትናንሽ ንግዶች ውስጥ ገንዘባቸውን ስራ ላይ ያውሉና እነዚያን ትናንሾቹን ይውጧቸዋል፣ መለያቸውን ይወስዳሉ። እናም ለእነዚያ ጅምር ስራዎች ዋጋ ከፍለው ስለሚወስዱባቸውም አፍሪቃ ወደ ተለመደው እርሻው ይመለሳል። ሆኖም ጋናዊው የቴክኖሎጂ ምሁር የጉግል መዋለ ንዋዩን አፍሪካ ውስጥ የማፍሰስ ሀሳብ ችግር እንዳልሆነ አጽንኦት ይሰጣሉ። የዚህ ገንዘብን ስራ ላይ የመዋል የመጨረሻ ግብ ምንድን ነው የሚለው በወጉ እንዲመረመር ያሳስባሉ። ለእኔ ባለቤትነት የሚባለው ነገር በጣም ዋነኛ ጉዳይ ነው። በየትኛውም መስክ መዋል ንዋይ ቢያፈሱ በረዥም ጊዜ ሂደት ንብረቱን የአፍሪቃውያን ማለትም ሀሳቡን የጀመሩት ሰዎች ይሆናሉ ወይስ በጉግል በራሱ ይወሰዳል? ሲሉም ይጠይቃሉ። ጥያቄያቸው በዚህ አያበቃም። ጉግል እነዚህን ትናንሽ ጅምሮች ራሳቸውን ችለው ስራቸውን አስፋፍተው እንዲቀጥሉ ያደርግ ይሆን የሚለውንም ያነሳሉ። መዋለንዋይ ፍሰት ከውጭ እርዳታ ከመቀበል የተሻለ እንደሆነ የሚናገሩ ጥቂት አይደሉም። የፖለቲካ ተንታኙ አኮ ጆን አኮ እዳ ለበዛበት አፍሪካ የስራ እድል ለመፍጠር የውጭ መዋለንዋይ ፍሰት ይበጃል ባይ ናቸው። አንድ ኩባንያ መጥቶ ሊፈጥራቸው ለሚችላቸው የስራ እድሎች ፍላጎት አለ። በዚህ ረገድም ከውጭ እርዳታ ይልቅ ከውስጥ የሚመጣ የመዋለንዋይ ፍሰት የበለጠ ይረዳል። ከዚህ አንጻርም የውጭ እርዳታ የበለጠ እዳ ነው። ሆኖም በውጭ መዋለንዋይ ፍሰት አፍሪቃዋን ይጠቀማሉ። ሸዋቡ ኢድሪስ ይህን አይቀበሉም። ወደ ኋላ መለስ ብለውም ከሁለተኛው ዓለም ጦርነት በኋላ አውሮፓ ከገባበት የኢኮኖሚ ውድቀት ለመውጣት መዋለ ንዋይ ፍሰትን መጠቀሙን ያስታውሳሉ። እንደሳቸው አገላለጽም ከምዕራቡ ዓለም ጋር ከነበራት አሳዛኝ ታሪክ ጋር በተገናኘ የውጭ መዋለ ንዋይ ፍሰትም ሆነ የውጭ እርዳታ ከግምት ማስገባቱ ለአፍሪቃ አስፈላጊ ነው። ኢድሪስ በእርግጥም ባለፉት ሁለት ምዕት ዓመታት በቅኝ አገዛዝና በባሪያ ንግድ መዘዝ እጅግ የተጎዳችው አፍሪቃ ይህን ማግኘት ይገባታልም ብለው ያምናሉ። እንደተገለጸው አፍሪቃ ውስጥ ከፍተኛ ገንዘብ ስራ ላይ ለመዋል የተነሳው ጉግል ቅድሚያ የሚሰጣቸው የኢንተርኔት ግንኙነትን ማስፋፋት እና የተጀመሩ ትናንሽ የቴክኖሎጂ ስራዎችን ማጠናከርን ያካትታል። ጆን አኮ ደግሞ በዚህ መርሃ ግብር ቅድሚያ ሊሰጣቸው ከሚገባው ዋነኞቹ መካከል የኢንተርኔት ቴክኖሎጂ መሰረተ ልማቶችን ማስፋፋት ቢካተት እንደሚበጅ ያስረዳሉ። እንደ ኢድሪስ ያሉ የዘርፉ ምሁራን ደግሞ በመዋለንዋይ ፍሰት በኩል ቅድሚያ ሊሰጠው የሚገባው አህጉሪቱ በአብዛኛው ጥቅም የምታገኝበት እንዲሆን የእርሻና ማዕድን ማውጫው ዘርፍ መሆን አለበት ባይ ናቸው። ለአፍሪቃ የቱ ይበጃል የሚለው እንዲህ ያሉት የተለያዩ አስተያየቶች እንዳሉ ሆነው ከጉግል የመዋለንዋይ ፍሰት እቅድ መሳካት አንጻር ሌሎች ተግዳሮቶችም አሉ። ከነዚህ መካከልም ስር የሰደዱ የፖለቲካ ችግሮች እንዲሁም የማክሮ ኢኮኖሚ አለመረጋጋት፣ ሙስና፣ ደካማው መሰረተ ልማትና መጥፎ አስተዳደርን ተቋቁሞ መንቀሳቀስ ግዙፉን የቴክኖሎጂ ኩባንያ ይጠብቁታል። ጋናዊው አሜቴርጎ ግን ጉግል ሊያጋጥሙ የሚችለው ትልቁ ተግዳሮት ከአፍሪካውያን ችግር ጋር እጅግም አይገናኝም ነው የሚሉት። ይልቁንም ሚዛናዊነት ካጣው ዓለም አቀፍ ስርዓት ጋር ይበልጥ ይያያዛል። ጉግል በዓለም ትልቁ መረጃ የመፈለጊያ ስልት ነው። ዩቲዩብ የነሱ ነው። ይህም ሁለተኛው ትልቅ ዘርፍ ነው። የኔ ስጋት የታሰበው ሁሉ እስኪከናወን ምን ያህል ጊዜ ይወስዳል። በዚያ ላይ ናይጄሪያና ሌሎች ቦታዎች ላይም የኢንተርኔት ክፍያ በ21 በመቶ እንዲቀነስ ለማድረግ ይፈልጋሉ። እነዚህ ሀሳቦች ተግባራዊና ዘላቂ እንዲሆኑ ደግሞ ከፖሊሲ አውጪዎች ጋር መስራት ይኖርባቸዋል። ጉግል በአፍሪቃ ለማካሄድ ስላሰበው የመዋለንዋይ ፍሰት ጉዳይ ይፋ ማድረጉ ይህን መሰሉን ጥያቄ ቢያስነሳም ሲልከን ቫሌ የሚገኘው ግዙፉ ተቋም ከሃምሳ አራት የአፍሪቃ ሀገራት ለጊዜው ያተኮረው አራት ሀገራት ላይ ብቻ ነው። ኩባንያው ውቅዱን ካላሰፋ መዋለንዋይ ፍሰቱ በመላው አፍሪቃ የሚኖረው ተጽዕኖ አናሳ እንደሚሆን ነው አሜቴርጎ ያመለከቱት። የልማት ኢኮኖሚ ምሁሩ ኢድሪስ በበኩላቸው ይህ የጉግል መዋዕለ ንዋይ ፍሰት ከአንዳንድ ሀገራት ስፋት አኳያ ሲታይ ትልቅ ተጽዕኖ ሊያመጣ እንደሚችል ያስባሉ። ለምሳሌ ናይጄሪያን ብንወስድ 210 ሚሊዮን ሕዝብ አላት። ከ210 ሚሊዮን ውስጥ 60 በመቶ እድሜው ከ30 ዓመት በታች ነው። ናይጄሪያ ላይ መዋለ ንዋይ ስታፈስ በ16ቱ የምዕራብ አፍሪቃ የኢኮኖሚ ትብብር አባል አገራት ውስጥ ገንዘብህን ለስራ እንደመዋል ነው። ዝሆን በመባል የሚታወቀው ግዙፉ የኢንተርኔት ቴክኖሎጂ ኩባንያ ጉግል አሜሪካን ውስጥ በጎርጎሮሳዊ 2020 ዓ ም በገበያዋ ዋጋ አንድ ትሪሊየን ዶላር ያስመዘገበ ሶስተኛ ኩባንያ ነው። እናም የፖለቲካ ተንታኙ አኮ ጆን አኮ ኩባንያውን የሚያንቀሳቅሰው የመጀመሪያውም የመጨረሻውም ትርፍ ነው ባይ ናቸው። እንዲህ ያሉ ኩባንያዎች ደግሞ ትርፍ ወደ ሌለበት ፈጽመው እንደማይሄዱም አጽንኦት ይሰጣሉ። እናም በኢንዶ አሜሪካዊው የዘርፉ የንግድ ሰው ፒቻይ ሳንደር ራጃን ወይም በስፋት በሚጠሩበት ሳንደር ፒቻይ ስራ አስኪያጅነት የሚንቀሳቀሰው ጉግል በአፍሪካ አራት ሀገራት መዋለንዋይ ለማፍሰስ መዘጋጀቱ አንድም ለትርፍ አንድም በአፍሪቃውያኑ የተወጠኑ ጅምር ዘርፉን ስራዎች ለማበልጸግ ወይም ለመዋጥ የሚለው የሰሞኑ መነጋገሪያ ሆኗል። ባፋና ማዚቡ በዚህ ሳምንት ሱዳን ካለፉት ሁለት ዓመታት ወዲህ ለመጀመሪያ ጊዜ ታላቅ የተቃውሞ ሰልፍ አስተናግዳለች። የተቃውሞ ሰልፉን ጠቅላይ ሚኒስትር አብደላ ሀምዶክ የከፋና እጅግ አደገኛ ቀውስ ብለውታል። ተቃውሞ አምባገነኑ ኦማር አልበሽር ከስልጣን ከተወገዱ ከጎርጎሮሳዊ 2019 ወዲህ የታየ በመላው የአገሪቱ ክፍል ብዙዎች የተሳተፉበት የሕዝብ ቅሬታ ነው። ሐሙስ ዕለት ከተካሄዱት የተቃውሞ ሰልፎች ዋና ዋናዎቹ ወታደራዊ አገዛዝን እንደሚቃወሙ በይፋ ድምጻቸውን አሰምተዋል። በሳምንቱ መጀመሪያ ላይ ደግሞ ከዚህ በተቃራኒ ጦሩ ስልጣኑን እንዲረከብ የሚጠይቅ ሰልፍ ተካሂዷል። ዶችቨላ ያነጋገራቸው የተለያዩ ሱዳንን የተመለከቱ ትንታኔዎችን የጻፉት በብሪታንያ የሱዛክስ ዩኒቨርሲቲ ተመራማሪው ዳን ዋትሰን ይህ ሁሉ ወደ ጥፋት ያመራል ይላሉ። የሱዳን ፖለቲካ እንደ ቼስ ጨዋታ ነው። ሁሉም ተጫዋቾች እኩል እድል ሳይኖራቸው የተወሰኑት አምስት እርምጃ ወደፊት የሚሄዱበት አይነት። ራሳቸው የጦር መኮንን የነበሩት የቀድሞ የሱዳን መሪ ኦማር አልበሽር በኃይል ከስልጣን እስኪወገዱ ድረስ ለሰላሳ ዓመታት ገዝተዋል። በመፈንቅለ መንግስቱ ወቅት በመጀመሪያ አካባቢ ጦሩ ስልጣኑን ለማስረከብ ፈቃደኛ አልነበረም። ሆኖም የህዝብ ከፍተኛ ተቃውሞ እየተጠናከረ በመሄዱ በሽግግር መንግስቱ ውስጥ ለመሳተፍ ተስማማ። የሲቪል ሃይሎች ተካተውበትም የሽግግር ሂደቱ ተጀመረ። የሽግግር መንግስቱ ምርጫ እስኪካሄድ እስከ ጎርጎሮሳዊ 2023 ዓ ም ድረስ እንዲቆይ ነበር የታሰበው። ሆኖም በሲቪልና በወታደራዊ ኃይሎች መካከል ልዩነትና ከፍተኛ ፉክክር እያደገ መጣ። አሁን የሚታየው ችግር መነሻው መስከረም ላይ የተሞከረው ወታደራዊ መፈንቅለ መንግስት መሆኑ ይታሰባል። ለዋትሰን ግን የመፈንቅለ መንግስቱ ሙከራ ታማኒነቱ አናሳ ነው። ሆኖም መፈንቅለ መንግስት ሙከራው ብዙም ተአማኒነት ያለው አይመስልም። በርካታ ሰዎች ቀደም ብሎ በጦር ኃይሉ የተፈጠረ ወይም የተደረገ ነው ብለው ያምናሉ። የሱዳን ወታደራዊ ኃይል ካልበሽር ጋ የኖረ እንደውም በርካቶች ተባባሪዎቻቸውን የያዘ ስብስብ መሆኑን ማስታወስም ያስፈልጋል ባይ ናቸው። ሙስናና ጥቃት በሱዳን የኢኮኖሚ ሁኔታ ውስጥ እንደ ትልቅ መሳሪያ እንደሚያገለግሉ ፖለቲካዊ ወታደራዊ አመራሩም ገቢና ሀብቶቹን እንዲሰበስብ እንደሚፈቅዱ በያዝነው ጎርጎሮሳዊ አመት የሱዳንን የፖለቲካ ገበያ አስመልክቶ በለንደን ስኩል ኦፍ ኢኮኖሚክስ ተመራማሪዎች የተካሄደ ጥናት ይፋ አድርጓል። በ2018 ተቃዋሚዎች ሙስና እንዲቆምና ይህን የሚያስተካክል ማህበራዊ ኮሚቴ እንዲቋቋምም ጥሪ አቅርበው ነበር። የተለወጠ ነገር ግን የለም። የሐሙሱ ተቃውሞ እንዳመለከተውም የአልበሽርን ስርዓት ያወገዘው ተመሳሳይ ድምፅ አሁንም እየተሰማ ነው። በሽግግር መንግስቱ ውስጥ ህጎችንና በአንጃነት የቆሙ ቡድኖችን በተመለከተ ስምምነት የለም። በዚያም ላይ የሱዳንን ወሳኝ ወደብ የዘጉ በሀገሪቱ የአስፈላጊ ነገሮች እጥረት ያስከተሉ ጎሳዎች አሉ። የፋይናንስ ማሻሻያው የባሰ የኢኮኖሚ ውጥረትና ግሽበትን አስከትሏል። ባለፈው ዓመት ከአማጽያን ቡድኖች ጋር የሰላም ስምምነት ቢደረስም ላለፉት 12 ወራት በፖለቲካ አመጽ ምክንያት የሚሞተው ሰው ቁጥር ጨምሯል። ከከተማ ውጭ ያሉ ባልበሽር ስርዓት ውስጥ የየአካባቢው መሪዎች የነበሩት ወገኖች ዴሞክራሲን ፍለጋ የሚካሄዱት የተቃውሞ ሰልፎች የእነሱን ስልጣን ለመጋፋት እንደሆነ እንደሚያስቡ ያመለከቱት ሌላው የሱዳን ጉዳይ ተመራማሪ ፕሮፌሰር አሌክስ ደዋል ወደብ የመዝጋቱ ችግር ከዚህ ጋር መያያዙን ያመለክታሉ። ከዚህ ቀደም በሱዳን የተካሄዱ ሽግግሮች በወታደራዊ መፈንቅለ መንግስቶች ቢቋጩም አሁን ግን ጦሩ ይህን አላደርግም ብሏል። ያመነው ግን ያለ አይመስልም። አሌክስ ደዋል ጦሩ የሀገሪቱን ሕዝብም ሆነ ዓለም አቀፉን ማህበረሰብ ማሞኘት አይችልም ይላሉ። እናም ሁሉም ጨዋታውን በማወቁ ይቋቋማቸዋል። አሁንም ይህንኑ እያደረገ እንደሆነም አጽንኦት ሰጥተዋል። አድማጮች፣ የዕለቱ ትኩረት በአፍሪቃ በዚሁ አበቃ። ጤና ይስጥልኝ።